የኤርትራ መንግስት ለሩብ ምዕተ ዓመት ያካሄደው የተስፋፋና የተደራጀ የሰብአዊ መብቶች ረገጣ በስብዕና ላይ የተፈጸሙ ወንጀሎችን ያህል ነው ሲል በተባበሩት መንግስታት ድርጅት የተቋቋመው የኤርትራ ሰብአዊ መብቶች አያያዝ ኮሚሽን ከስፏል ኮሚሽኑ ያወጣው ሪፖርት ዛሬ ይፋ የተደረገው ጀኔቫ ላይ መሆኑን ቢዛሽ ላይን ዘግባለች። ሰለሞን አባተ ያቀርበዋል። ኤርትራ ነጻ የፍርድ ስርዓት፣ ብሔራዊ ሸንጎ ወይም የተወካዮች ምክር ቤትና ዲሞክራሲያዊ ተቋማት የሌሉባት አምባገነናዊ ግዛት ነች ብለዋል። የመንግስታቱ ድርጅት ስዩማን የሆኑት በኤርትራ የሰብአዊ መብቶች አያያዝ አጣሪ ኮሚሽነሮች በህዝቡ ውስጥ ፍርሃት ለማስረጽና የፖለቲካ ተቃውሞን ለመገደብ ሲባል የባርነት አያያዝ፣ እስራት፣ ደብዛ ማጥፋትና ሌሎችም ኢሰብአዊ ወንጀሎች ተፈጽመዋል ብለዋል። ኮሚሽነሮቹ መርማሪዎቹ በተጨማሪም ወደ ኤርትራ የሚሄዱ ጎብኚዎች እንደሚያዩት ሀገሪቱ የሰላምና የመረጋጋት ሀገር ነች እያሉ በሚናገሩት ሰው መሞኘት የለበትም ብለዋል። የኮሚሽኑ ሊቀመንበር ማይክ ስሚት ለቪኦኤ በሰጡት ቃል ብዙ አስመራን የጎበኙ ሰዎችና እንዲያውም እዚያው የሚኖሩ የውጭ ዜጎች የኤርትራ ገጽታ በሪፖርቱ ውስጥ ከተሳለው በእጅጉ የተለየ ነው ብለው እንደሚናገሩ አመልክተዋል። እኛ የምንዘረዝራቸው አይነት ረገጣዎች በጥቅሉ በአስመራ ጎዳናዎች ላይ የሚፈጸሙ አይደሉም። በመላ አገሪቱ ውስጥ ባሉ እስር ቤቶች ውስጥ የሚካሄዱ ናቸው። በወታደራዊ ሰፈሮች ውስጥ የሚስተዋሉ ናቸው። የውጭ ሰዎች ሊደርስባቸው በማይችሉ የሥልጠና ማዕከላት ውስጥም የሚፈጸሙ ናቸው። በድብቅ ስፍራዎች ውስጥ የስቃይ አያያዝ፣ መድፈርና ግድያን የመሳሰሉ ረገጣዎች እንደሚካሄዱ ስሚት ተናግረዋል። ባለፉት ሀያ አምስት ዓመታት ውስጥ በሀገሪቱ ብሔራዊ አገልግሎት ስርዓት ውስጥ እድሜ ልካቸውን እንዲያገለግሉ የተበየነባቸው በግምት ከሦስት መቶ ሺህ እስከ አራት መቶ ሺህ የሚሆኑ ሰዎች ወደ ባርነት እንዲገቡ ተደርገዋል ሲሉም አመልክተዋል። ስሜት The principal elements are that the complete loss of choice. ኤርትራ ለቡድኑ የመግቢያ ፈቃድ በመከልከሏ ኮሚሽኑ ሪፖርቱን ያጠናቀረው በመቶዎች ከሚቆጠሩ ቃለመጠይቆች መሆኑ ተገልጿል። አርባ አምስት ሺህ የሚሆኑ በጽሑፍ የገቡ ሰነዶችም መኖራቸው ታውቋል። ሪፖርቱን ሙሉ በሙሉ የተበላሸ ወይም የተዛባ ሙያዊ ጥራት የሌለውና የአንድ ወገን ሀሳብ ብቻ የያዘ ነው ሲሉ የኤርትራ ፕሬዝደንት አማካሪ የማነ ገብረአብ አጣጥለውታል or firm legal basis to support this extreme and unfounded charge አጣሪ ኮሚሽኑ ይህንን የተጋነነና መሰረተ ቢስ ክስ የሚያስደግፍበት አንዳችም የተጨበጠ ማስረጃ የለውም። ሪፖርቱ ወገናዊ ያለ መሆን፣ ተጨባጭ የመሆን እና ያለማግለል ወይም ያለማዳላትን መሰረታዊ መርሆች አያሟላም። መርማሪዎቹ ግን በሰብእና ላይ ተፈጽመዋል ለሚሏቸው ወንጀሎች ተጠያቂ ናቸው በሚሏቸው ሰዎች ላይ የማስረጃዎች ዶሴዎችን ያሰባሰቡ መሆናቸውን አስታውቀዋል። መርማሪዎቹ በተጨማሪ የኤርትራን ጉዳይ ወደ ዓለም አቀፉ የወንጀል ፍርድ ቤት እንዲመራ ለመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ጥያቄ አቅርበዋል።